በመንግስት መስሪያ ቤት በመኪና አሽከርካሪነት የሚሰሩት ዳቆን ታምራት የተባሉ ባለቤታቸው ባለፈው ሰኞ ነሐሴ 27 ቀን 2016 ዓ ም የድራሸ ዋና ከተማ ከሆነችው ከጊዶሌ ተይዘው መታሰራቸውን ባለቤቱን ኛ ያሉት የሁለት ልጆች እናት ስመኝ ግርማ ገልጿል። ሶስት ፖሊስ መጥተው ትፈለጋለህ ፖሊስ ጣቢያ ብለውት እሺ ብለው ይዘውት ሄዱት ወደ የጊዶሌ ወረዳ ፖሊስ ጣቢያ እዛም ተመዝግቦ ንብረት አስረትቦት ጠበቷ አስፈትተውት እስር ቤት ውስጥ እስረኞች ጋር ቀላቅለው አስገቡት። ባለቤታቸው ባለፈው ሰኞ ታሰሩት በክልሉ አድማ ብታኝ ፖሊስና በዞኑ መንግስት ጸጥታ ኃይሎች መሆኑን የጠቀሱት ወይዘሮ ስመኝ በማግስቱ ማክሰኞ እየት እንደወሰዱት አላውቅም በማለትም ተናግሯል። የባለቤታቸውም ደህንነት እንዳስጨነቃቸውም አስረድተዋል። ከዛ በኋላ በነጋታው ማክሰኞ ጠዋት አስራ ሁለት ሰዓት ላይ ደወለ። ስመኝ እርጅኝ እኔና ድረሽና ውሰጅኝ ወይ ጦ በረሃ ላይ አስፋልት ዳር ላይ ነኝ፣ ጅካ መስመር ነው። በቃ እሱ በሳት እንደዛ አለኝ። እዛ አካባቢ ላይ ሲደውሉ የነበሩት ከተወሰነ ደቂቃ በኋላ እኔ እስከጋቶ ከተማ ተደረስኩ በኋላ ከዛ ሰዓት ጀምሮ ስልካቸው ጠፋ። ያለውን ቀን ማወቅ አሳልኩ። በድራሽ ወረዳ እየተካሄደ ነው ያሉት ስርዓትም ከነሐሴ አስራ አንድ ቀን ሁለት ሺ አስራ ስድስት ዓመተ ምህረት አንስቶም ለተከታታይ አምስት ቀናት በደቡብ ኢትዮጵያ ክልል ኮንሶ ዞን በሰገን ዙሪያ ወረዳ በሚትገኘውና የደራሻ ጎረባች በሆነችው የሰገን ከተማ 14 ሰዎች ከተገደሉበት ግጭትና ጥቃት ጋራ የተያያዘ መሆኑን የቤተሰብ አባላት ተናግረዋል። ከተማዋ ጥረ ሰላም ኃይልና የሽብር ቡድን ስሉ በጠሩት ታጣቂ ኃይል ተይዛ መቆየቷን የወረዳው አስተዳደር በወቅቱ አስታውቋል። ከተማዋን ተቆጣጥረው የነበሩት ማንነታቸው ያልታወቀ ታጣቂዎች ከአምስት ቀናት በኋላ የወጡትም የአገር መከላከያ ሠራዊትና የክልሉ አድማ በታኝ ኃይል በወሰዱት የተቀናጀ እርምጃ መሆኑን ጠቁመዋል። እናም ሰሞኑን የተለያዩ ሰዎች የታሰሩት ከዚሁ ከሰገነ ከተማ ጥቃት ጋራም በተያያዘ መሆኑን ነው ነዋሪዎች። አቶ ታምራት ተስፋዬ የተባሉ የድራሼ ወረዳ ነዋሪም ይህንን ካብራሩት መካከል ናቸው። ከዚህ በፊት እንግዲህ ሰገን ከተማ ላይ ችግሮች እንደተፈጠሙ ነው። እንግዲህ ሰገን ድሮ ኮምሶ ዙሪያ ወደ አካባቢ፣ ስለዚህ አሁን ችግር የተፈጠረው ወደዛ አካባቢ ነው። አሁን እኛ ጋር እንግዲህ ተፈላጊዎች አሉ ብሎ ከክልሉ ልዩ ሀይልና ከፌዴራል መከላከያ ስራውት እኛ ጋር መጥቶ ነበር። መጥቶ ያው እንግዲህ ንጽሀን ዜጎችን ያው እንግዲህ ይዘው ያው እንግዲህ ምን ጊዜም ሰው ይጠረጠራል በሕግ የሚፈለግ ከሆነሽ ብሎ ለሕግ እጅ ሰጥቶ ያው እንግዲህ ቃሉን ሰጥቶ መረጃ ካለበት መታሰርና መጠየቅ ባለበት ልክና አግባብ መጠየቅ ነበረበት እንደ ሕግ አካሄድ ከሆነ። ከዛን አሁን ንጽሀን ዜጎችን ወስዶ ያው እንግዲህ በማይታወቅ ሁኔታ ወደ ኮንሶ ወደ ወይጦ መስመርም ወደሚባል ያው እንግዲህ ስምንት ዜጎችን ይዘው ያው እስካሁን ድረስ ያለመጣበት አግባብ ነው ያለው ና ይህ እንግሊዝ እንዴት ነው አሁን ዲሞክራሲ ባለበት ሀገር ላይ ነፃነት ባለበት ሀገር ላይ ሰው እንኳ ወንጀል ቢሰራ በህግ አግባብ መጠየቅ አለበት እንጂ መጨረታ ነው እንግዲህ በእኛ በኩል የተስማል። ለአሜሪካ ድምፅ አስተያየታቸውን የሰጡና በደህንነት ስጋትም ስማቸው እንዳይጠቀስ ጠየቁን የድራሽ ወረዳ ነዋሪም ነሐሴ ሀያ ሰባት ቀን 2016 ዓ ም ስምንት ሰዎች ያለ ፍርድ ቤት ትእዛዝ ታስሯል በማለትም ተናግሯል። በርካታ ሰዎች የተያዙ ነው ያሉ በፍርድ ቤት ትእዛዝ መጥሪያ ወጥቶ ሳይሆን የተበተነው ልዩ ሀይል አሁን አድማ በታኝ ተብሎ ያው ቀርበውን፣ ልዩ ኃይል ማሊያ ነው እየለበሱ ያሉት እነዛ ናቸው። አሁን በአመራር ትዕዛዝ ስንዝርዝር ወጥቶ ሰው ያለአግባብ እየታሰረ ያለው ማለት ነው። እየታሰረ ያለው የት እንደሚታሰር አይታወቅም። አሁን የግዶሎቹ በሌላ ወንጀል የተጠረጠሩት ናቸው ከጣቢያ የተወሰዱት ስምንቶቹ ማለት ነው። ግን አሁን አሁን አሁን በቅርብ ጊዜ ደግሞ ከገሉ ግጭት በኋላ የሚታሰሩ ሰዎች አመራርን ጨምሮ የሚታሰሩ ሰዎች የት እንደሚታሰሩ አይታወቅም። ታስረው ከነበሩት ከድራሼ ዞን ግደወለ ከተማ ፖሊስ ጣቢያም በደቡብ ኢትዮጵያ ክልል አድማ በታኝ ፖሊስ ተወሰዱ የተባሉ ተጠርጣሪዎች አብ ኩትና ሀብታሙ ሊሳይቶም ዳቆታ ምራት ባቢ ጦናም አቢይ መሐመድ ፉይታ ካንሲያም ከፍ ያለው ሳሙኤልና ቁዳደ መሰለ የሚባሉ ናቸው ሲሉም አስተያየት ሰጪው ተናግሯል። የታሰሩት ሰዎች አጠቃላይ ቁጥር ግን ሃያ አንድ መድረሱንም አስረድቷል። ከታሰሩት ውስጥ አራት አመራሮችና አራት የፖሊስ አባላት እንዲሁም ሶስት የመንግሥት ሠራተኞች እንደሚገኙበትም ገልጿል። አመራሮች አራት ሰዎች ናቸው እና አጽናፉ ተስፋዬ በሚል ብትዝ አራት ሰዎች እዛን ፖሊሶች አራት ሰዎች እና ኢንስፐክተር አገዛው አበበ ሲቪል ሰርቫል ሶስት ሰዎች እነ አወቀ ታየ። በኋላ አሁን የተያዘው ሶስተኛው ሰው ጥና ነው የሚባለው የቀድሞ ጥታ ኃላፊ ለአምስት ሀገር ከአስራ አንዶቹ ውጭ የአርሶአደሮች ቁጥር አይታወቅ። እነዚህ በመስሪያ ቤት የተያዙ ናቸው። በስም ዝርዝር የሚታወቁ አስራ ዘጠኝ ናቸው። ከዛ ውጭ ሁለት የሚፈለጉ ሰዎች እነሱም ስላቱ ሚስቶቻቸውን ይዘዋል። ሕግ አግባብ ሲታይ ያው ሰው በተጠረጠረበት ወንጀል ነው የሚጠየቀው እንጂ በሌላ ሰው ወንጀል እንደማይጠየቅ ሕጉ ይደነግጋል። ግን አሁን ራሴ አካባቢ እየታየ ያለው በተደጋጋሚ ባልክ የተሰወረ ሚስት የምትያዝበት ልጅ የሚያዝበት አግባብ ነው ያለውና የአሜሪካ ድምጽ በስልክ ያነጋገራቸው የጋርዱዳ ዞን የሰላም ና የጸጥታ መምሪያ ኃላፊ አቶ ግንዊንት ኪታሞም የተጠረጠሩ ሰዎች መታሰራቸውን ጠቁመው ዝርዝር መረጃ ከመሰት ተቆጥበዋል። እውነት ነው አዎ እሱ ታስረዋል፣ ግን በዛ መልክ መረጃ የለም። ከአስተዳደራዊ መዋቅር ጥያቄ ጋር በተያያዘም ከ 2011 ዓ ም ጀምሮ በኮንሶ ና በጋርዱላ ዞኖች አካባቢ የተቀሰቀሰውና ለአመታት የዘለቀው የጸጥታ ችግርና እንደዚሁም ተያያዥ ክስቶች ፈተና ሆነው መቀጠላቸውን ቪኦኤ ያነጋግራቸው ነዋሪዎች ጠቅሰዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም